Foreign Service Institute Amharic Basic Course Unit five basic sentences for learning. Can I still link? Ngda. Takabai. Ngda takabai. Can I West. በሆቴሉ ውስጥ በሆቴሉ ውስጥ ባዶ ክፍል ክፍል። በዚህ ሆቴል ውስጥ ባዶ ክፍል አለዎት? አዎ አለኝ። ኪራይ ኪራዩ ስንት ነው? ሳምንት፣ ከሁለት እስከ አስር፣ በሳምንት ከሁለት እስከ አስር ብር ነው። ማየት እፈልጋለሁ። ክፍሉን ማየት እፈልጋለሁ። አሳየውታለሁ። እሺ፣ አሳየውታለሁ። አይከፋም፣ ቢነግሩኝ ወስዳለሁ። አይከፋም፣ ክራምን ቢነግሩኝ ይህን ክፍል ወስዳለሁ ጌታ ጌታዬ በሳምንት ስምንት ብር ነው ጌታዬ እቃ ያስገቡ እቃዬን ያስገቡልኝ ምግብ ምግብ ምግብ ቤት ምግብ ቤቱስ የት ነው? አንደኛ ፎቅ የፎቅ ላይ በፎቅ ላይ አንደኛ ፎቅ ላይ ነው። እግዚአብሔር ይስጥልኝ። ፎር ፍሎንሲ ጤና ይስጥልኝ። ጤና ይስጥልኝ። በዚህ ሆቴል ውስጥ ባዶ ክፍል አለዎት? አዎ አለኝ። ኪራዩ ስንት ነው? በሳምንት ከሁለት እስከ አስር ብር ነው። ክፍሉን ማየት እፈልጋለሁ። እሺ፣ አሳየውታለሁ። አይከፋም። ክራውን ቢነግሩኝ ይህን ክፍል ወስዳለሁ። በሳምንት ስምንት ብር ነው ጌታዬ። እቃያን ያስገቡልኝ። ምግብ ቤቱስ የት ነው? አንደኛው ፎቅ ላይ ነው። እግዚአብሔር ይስጥልኝ። ፎር ኮምፕሬንሽን። ጤና ይስጥልኝ። ጤና ይስጥልኝ። በዚህ ሆቴል ውስጥ ባዶ ክፍል አለዎት? አዋ አለኝ። ኪራዩ ስንት ነው? በሳምንት ከሁለት እስከ አስር ብር ነው። ክፍሉን ማየት እፈልጋለሁ። እሺ አሳየውታለሁ። አይከፋም። ክራውን ቢነግሩኝ፣ ይህን ክፍል ወስዳለሁ። በሳምንት ስምንት ብር ነው ጌታዬ። እቃን ያስገቡልኝ። ምግብ ቤቱ ሴት ነው። አንደኛው ፎቅ ላይ ነው። እግዚአብሔር ይስጥልኝ። ስትራክቸር ሴንተንስስ ከተማ ሄድሁ ሄድኩ ወደ ከተማ ሄድሁ ቤት ፈለግህ ቤት ፈለግህ ገንዘብ ፈለግሽ ገንዘብ ፈለግሽ ሰውዬ ሰውዬው መጥራት ፈለገ። ሰውዬው አባቱን መጥራት ፈለገ። ሴትዮ ሴትዮዋ አየች። ሴትዮዋን እናቷን አየች። ለከበደ

እናንተ ወደ ትምህርት ቤት ሄዳችሁ። አዩ ተማሪዎች ምግብ ቤቱን አዩ። ሰብስቲሽን ኮሬሌሽን ድሬልስ ወደ ከተማ ሄደ። እኔ ወደ ከተማ ሄድሁ። አንቺ ወደ ከተማ ሄድሽ። እኛ ወደ ከተማ ሄድን። እነሱ ወደ ከተማ ሄዱ። እርሷ ወደ ከተማ ሄደች። አንድ ስኒ ቡና ፈለገ። እርሶ አንድ ስኒ ቡና ፈለጉ። እናንተ አንድ ስኒ ቡና ፈለጋችሁ። አንተ አንድ ስኒ ቡና ፈለግህ። እርሳቸው አንድ ስኒ ቡና ፈለጉ። መች መጣ? እኛ መች መጣን? እኔ መች መጣሁ። አንቺ መች መጣሽ። እርሷ መች መጣች። እነሱ መች መጡ። ቤቱን አየ። እናንተ ቤቱን አያችሁ። እርሶ ቤቱን አዩ። አንተ ቤቱን አየህ። እርሳቸው ቤቱን አዩ። ምን አለ። እኔ ምን አልሁ። አንተ ምን አልሁ አንቺ ምን አልሽ? እርሷ ምን አለች? እነሱ ምን አሉ? ለማን ሰጠ? እርሶ ለማን ሰጡ? እናንተ ለማን ሰጣችሁ? አንተ ለማን ሰጠህ? እርሳቸው ለማን ሰጡ? ማንን አወቀ? እኔ ማንን አወቅሁ? እኛ ማንን አወቅን? አንተ ማንን አወቅህ? እነሱ ማንን አወቁ? አንቺ ማንን አወቅሽ? መጽሐፉን ሰጠው። ለእኔ መጽሐፉን ሰጠኝ። ለእርስዎ መጽሐፉን ሰጠዋ። ለእነርሱ መጽሐፉን ሰጣቸው። ለእርሷ መጽሐፉን ሰጣት። ላንተ መጽሐፉን ሰጠህ። ለእናንተ መጽሐፉን ሰጣችሁ። እርሳሱን አሳያት። ለእርሶ እርሳሱን አሳየው። ለእኔ እርሳሱን አሳየኝ። ለአንተ እርሳሱን አሳየህ። ለኛ እርሳሱን አሳየን። ለነሱ እርሳሱን አሳያቸው። ላንቺ እርሳሱን አሳየሽ። ለእናንተ እርሳሱን አሳያችሁ። ወደ ጣቢያው ወሰደኝ። አንተን ወደ ጣቢያው ወሰደህ። አንቺን ወደ ጣቢያው ወሰደሽ። እናንተን ወደ ጣቢያው ወሰዳችሁ። እኛን ወደ ጣቢያው ወሰደን። Ner soon. What did Avia was said at Joe? First one. What did Avia was said at? Ner soon. What did Avia was said at? Questions and answers. ጥያቄዎችና መልሶች አቶ ከበደ አባትና እናቱን ወደ ትምህርት ቤት ጠራቸው። አዎ፣ እሱ ሁለቱን ወደ ትምህርት ቤቱ ጠራቸው። አቶ ተሰማ ወደ አሜሪካ መቼ ሄደ? ትናንት ሄደ። አቶ ተሰማ የት ሆቴል አደረ? ጊዮን ሆቴል ውስጥ አደረ። አቶ ከበደን ወደ ሆቴል ማን አደረሰው? አቶ ተሰማ አደረሰው። አስተማሪዋ ምን አለች? አስተማሪዋ ተማሪዎቹን ጠራች። አንተና አቶ ተሰማ የት አረፋችሁ? ጊዮን ሆቴል ውስጥ አረፍን። እንግዳ ተቀባዩ ክፍሉን አሳየሽ? አዎ፣ ሁለት ጥሩ ክፍሎች አሳየኝ። እቃውን ማን አስገባው? እንግዳ ተቀባዩ አስገባው። እርስዎ አሜሪካ ውስጥ ስንት ሰዎች አወቁ? አስር ሰዎች አወቁ። አስተማሪዎች ትምህርት ቤት ውስጥ ስንት ተማሪዎች አዩ? ስምንት ተማሪዎች አዩ። ተማሪዎች ወደ ትምህርት ቤታቸው መሄድ ቻሉ? አዎ፣ አሁን መሄድ ቻሉ። ቃሉን ማን ደገመው? ተማሪዎችና አስተማሪዎች ደገሙት። ወደ ምግብ ቤት መሄድ ማን ፈለገ? አቶ ከበደ እና አቶ ለማ ፈለጉ። አቶ ከበደ መጽሐፉን ከፈተው? አዎ ከፈተው። ለቤቱ ኪራይ ስንት ብር ከፈሉ? ለሳምንት አስር ብር ከፈሉ። አስተማሪዋ ከየት አገር መጣች? ከአሜሪካ መጣች አቶ ከበደ ምን ነገረህ ወደ አሜሪካ መሄዱን ነገረኝ ይህን መጽሐፍ ማን ሰጣችሁ አስተማሪያችን ሰጠችን ተማሪዎች በጣም ተመሰገኑ አዎ በጣም ተመሰገኑ። አባትሽ ማን ይባላል? አቶ ተሰማ ይባላል። መጽሐፉን ወደ ትምህርት ቤት ማን ወሰደው? አስተማሪው ወሰደው። ትምህርት ቤቱን ማን ዘጋው? አቶ ለማ ዘጋው። ከተማውን ማን ዞረ? አባቴ ዞረ። ሰውየው ከአሜሪካ መች መጣ? ትናንት መጣ። ሴትየዋ መች ወደ ትምህርት ቤት ሄደች? በአራት ሰዓት ሄደች። አቶ ጆን አንድ ስኒ ቡና ሰጠህ? አዎ ሰጠኝ። አቶ ከበደ ጥሩ ትምህርት አለው? አዎ በጣም ጥሩ ትምህርት አለው። ወደ ትምህርት ቤት መሄድ ፈለገ? አዎ ፈለገ። እንግዳ ተቀባዩ ደህና ክፍል አለው? አዎ አንድ በጣም ጥሩ ክፍል አለው። ጌታህ ወደ አሜሪካ ሄዱ? አዎ ትናንት ሄዱ። እዚህ አንድ እንግዳ መጣ። አዎ አንድ እንግዳ መጣ። ተማሪዎች ባዶ ክፍል ፈለጉ። አዎ ስምንት ባዶ ክፍሎች ፈለጉ። ለክፍሉ ስንት ብር ከፈለች? አስር ብር ከፈለች። ለመጽሐፉ ስንት ብር ከፈለ? ሁለት ብር ከፈለ። አቶ ከበደ ዕቃውን ባዶ ክፍል ውስጥ አስገባ? አዎ፣ አስገባ። ምግቡን ወደ ቤት ማን ወሰደው? እኔና እናቴ ወሰድነው። አቶ ተሰማና አቶ ከበደ አንደኛው ፎቅ ላይ ምን አዩ? አንድ ምግብ ቤት አዩ። ገንዘብ ማን ሰጠሽ? አስተማሪው ሰጠኝ። ባልሽ የታ አለ? ትምህርት ቤት ውስጥ አለ። ሚስትህ መቼ መጣች? ትናንት በአራት ሰዓት መጣች። ወንድም አለሽ? አዎ፣ ሶስት ወንድሞች አሉኝ። እህትህ ምን ፈለገች? አንድ መጽሐፍ ፈለገች። አጎታችሁ ማን ነው? አቶ ከበደ ነው። አክስትሽ አስተማሪ ናት? አዎ አስተማሪ ናት። ናራቲቭ ድርሰት። ትናንት ወደ አቶ ዮሐንስ ቤት ሄድሁና አባትና እናቱን አየሁ። አቶ ዮሐንስ በጣም ጥሩ አባትና እናት አሉት። እነሱ አስተማሪዎች ናቸው። እሱ በጣም ጥሩ መኪና አለው። እኛ በመኪናው ወደ ትምህርት ቤቱ ሄድንና ምግብ ቤቱን አየን። ትምህርት ቤቱ በጣም ጥሩ ነው። አቶ ከበደና አቶ ተሰማ እዚህ ትምህርት ቤት ውስጥ አሉ። እነሱ ኢትዮጵያውያን ናቸው፣ ነገር ግን አቶ ዮሐንስ አሜሪካዊ ነው። ጥያቄዎች። አቶ ዮሐንስ ምን አለው? አቶ ዮሐንስ ኢትዮጵያዊ ነው? ወደ አቶ ዮሐንስ አባት እና እናት ቤት መቼ ሄድሁ? አቶ ዮሐንስ መኪና አለው። በትምህርት ቤቱ ውስጥ ኢትዮጵያውያን ተማሪዎች አሉ። ምግብ ቤቱ የት ነው? አባትና እናቱ ጥሩ ናቸው። አቶ ከበደና አቶ ተሰማ የት አሉ? እርሶ መኪና አለዋ? This is the end of Unit 5.